የአምስቱ የሳህል አገሮች የውጭ ጉዳይ ሚኒስትሮችና የአውሮፓ ህብረት የውጭ ጉዳይ ኃላፊ የመጀመሪያውና ሁለተኛውን ስብሰባቸውን አምናና ታቻምና በብራስልስ ነበር ያካሄዱት። በዚያ ወቅት ዋና አጀንዳዎች የስደተኞች ጉዳይ፣ የሊቢያ ያለመረጋጋትና ሽብርተኞችን ስለመዋጋት የመሳሰሉት የነበሩ ሲሆን ከትናንት ወዲያ በባማኮ የነበረው የህብረቱ የውጭ ጉዳይ ኃላፊ ወይዘሮ ሞጎረኒና የሳህል ቡድን ሚኒስትሮች ስብሰባም ዋና ትኩረቱ በእነዚሁ አጀንዳዎች ላይ ነበር። የቡድኑ አባላት ደንበሮቻቸውን በመቆጣጠር የስደተኞችን ፍልሰት ለመግታትና የአሸባሪዎችን እንቅስቃሴ ለመገደብ አንድ የጋራ ኃይል ለመመስረት የተስማሙ መሆኑ የሚታወቅ ሲሆን የአውሮፓ ህብረት የውጭ ጉዳይ ኃላፊም ህብረቱ የዚህን የጋራ ጦር የመመስረት እቅድ በእጅጉ እንደሚደግፍ በመግለጽ ለመርሃ ግብሩ ማስፈጸሚያና ለጋራው ጦር ማጠናከሪያ የሚሆን የ50 ሚሊዮን ዩሮ እርዳታ የለገሰ መሆኑን አስታውቀዋል። አምስቱ የሳህል ቡድን አባላት አገሮች በደንበሮቻቸው ለሚያደርጉት ቁጥጥርና የጸጥታ ሁኔታውንም ለማሻሻል ለሚያደርጉት ጥረት መርጃ ህብረቱ 50 ሚሊዮን ዩሮ ለግሰዋል ብለዋል። ወይዘሮ ሞጎርኒ የአካባቢው ሰላምና ደህንነት መረጋገጥ ጠቀሜታው ለአካባቢው አገሮችና ለአፍሪካ ብቻ ሳይሆን ለአውሮፓም ጭምር መሆኑን በመግለጽም አውሮፓና አፍሪካ የጋራ ችግሮቻችንን በአንድነት መቋቋም ያለብን መሆኑን ራሱ የጂኦግራፊ አቀማመጣችን ያስገድደናል ብለዋል። የሳህል አካባቢ ደህንነት መረጋገጥ ጠቃሚነቱ ለአፍሪካ ብቻ ሳይሆን ለአውሮፓም ጭምር ነው። ጎረቤቶች እንደ መሆናችን መጠን አንዱ ጋር ያለው ችግር ሌሎቻችን ጋር መምጣቱ የታወቀ ነው። ሽብርተኝነትን ለመዋጋትና ህገወጥ የሰው አዘዋሪ ወንጀለኞችን ለመግታት ኃይላችንን ማስተባበር ይኖርብናል። ለዚህ ደግሞ የአምስቱ የሳህል አገሮች ቡድን አንድነትና ጥንካሬ ወሳኝ ነው። ዛሬ አባል አገራቱ በጋራ ለሚያቋቁሙት የጋራ ኃይል የለገስነው ነው እርዳታም ሕብረቱ ከቡድኑ ጋር የቆመ መሆኑን የሚያረጋግጥ ነው በማለት የአውሮፓ መረጋጋትና ደህንነት ከአፍሪካ ፀጥታና ሰላም ጋር ያለውን ትስስር አስገንዝበዋል። የአውሮፓ ሕብረት ከአካባቢው አገሮች ጋር ባለው የጋራ የደህንነት ፖሊሲ ፕሮግራሞች አማካይነት በማሊ በማሊና በኒጀር ወታደራዊ አሰልጣኞችንና አማካሪዎችን በማሰማራት በየአገሮቹ ሰላምና ደህንነት መስፈን እገዛ እያደረገ እንደሆነ ይታወቃል። ይሁንና አካባቢው ለአሸባሪዎችና ህገወጥ የሰው አመላላሽ ወንጀለኞች እንቅስቃሴ የተመቸ በመሆኑ ህብረቱም ሆነ የአካባቢው መንግስታት ከፍተኛ የሆኑ የፖለቲካና ኢኮኖሚያዊ ማሻሻያ ፕሮግራሞችን ካልተገበሩና ለውጥ ካላስመዘገቡ በስተቀር ችግሩ በቀላሉ እንደማይቀረፍ ነው የፖለቲካ ትንታኞች የሚናገሩት። የሊቢያ መንግስት አልባነትና የወንጀለኞች ነጻ መሬት መሆን አካባቢውን ለማረጋጋትና ሰላም ለማስፈን የሚደረገውን ጥረት አዳጋች እንደሚያደርገው በመጥቀስም የሊቢያ ችግር ከሜዲትራንያን ባህር ማዶ ላሉት አውሮፓውያን ብቻ ሳይሆን ከሳራ በታች ላሉት ሀገሮችም እንደሚተርፍ በመግለጽ የሳህል አካባቢ ሰላምና ደህንነት ከሊቢያ ሁኔታ ጋር የተያያዘ መሆኑን እነዚሁ ተንታኞች ያስገነዝባሉ። የአውሮፓ ህብረት ለእነዚሁ አምስቱ የሳህል ቡድን አባል አገሮች እንደ ኤሮፓ አቆጣጠር ከ2014 እስከ 2020 ድረስ የሚዘልቅ ሁለት ቢሊዮን ዩሮ የልማት እርዳታ የመደበ መሆኑንም ከህብረቱ የወጡት መረጃዎች ይጠቁማሉ። ገባዩ ንጉሴ ለዶቼቬሌ ራዲዮ ብራሰልስ።